ነጋት nagaatti bulaa amma sagantaa afaan amaaraa tutti fuuf. ይህ የአሜሪካ ራዲዮ ጣቢያ ነው

የምዕራብ ወለጋ ዞን የትራንስፖርት ጽሕፈት ቤት ኃላፊ በታጣቂዎች መገደላቸውን የዞኑ አስተዳዳሪ ያስታወቁ ከኃላፊው ጋር የነበሩ ሌሎች አራት ሰዎችም ባለፈው ቅዳሜ በደረሰው በዚሁ ጥቃት መገደላቸውን አስተዳዳሪው አቶ ኤልያሱ መታ ተናግረዋል። የዚህንም ዝርዝር ይዘናል። ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ግንቦት 10 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። በኮቪድ-19 ሳቢያ ከየመኖሪያ ቤታችን ስናቀርቡ ከቆየንበት አንድ ዓመት በኋላ በከፊል ወደ ስቱዲዮ ተመልሰናል። ዛሬ ሁለተኛ ቀናችንን ይዘናል። ከእለቱ ዜና አቅራቢ ቆንጅ ይታየ፣ ከቴክኒክ አቀናባሪዋ አብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን እሳቱን የዓለም ዜና። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ከትግራይ ክልል ሰብአዊ እንቅስቃሴ አንጻር ያለው ችግር የአቅምና የግብአት እንጂ የተደራሽነት አይደለም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ትናንት ማምሻውን ባወጣው መግለጫ በተደጋጋሚ የተደራሽነት ጥሪ የሚያደርጉ አጋሮች ትኩረታቸውን ለሰብአዊ ድጋፍ ጥሪው ፈጣን ምላሽ በመስጠት ላይ እንዲያደርጉ አሳስቧል። የውጭ ጉዳይ ሚኒስቴር በዚሁ መግለጫ ከህወሀት ጋር የሚደረግ ድርድር እንደማይኖርም አመልክቷል። ከህወሀት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያደርጉትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ እንደሚያደርገው ነው መግለጫው ያመለከተው። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ግጭት የተካሄደበት የኢትዮጵያ ትግራይ ክልል ዘግናኝ ሁኔታ ተደቅኖበታል ሲሉ የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ተናገሩ። የክልሉ ተወላጅ የሆኑት ዶክተር ቴድሮስ ትናንት ሰኞ በጋዜጣዊ ጉባኤያቸው ላይ በሰጡት ቃል በትግራይ ሰዎች በረሃብ ምክንያት እየሞቱ ነው። የጤና አገልግሎት ተቋማት ወድመዋል። አስገድዶ የመድፈር አድራጎት በብዛት እየተፈጸመ ነው። ያለውን ሁኔታ በአንድ ቃል ብገልጸው የሚዘገንን፣ እጅግ የሚዘገንን ነው የምለው ማለታቸውን አዣንስ ፍራንስ ፕሬስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱ የመከላከያ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ ጦርነቱ መጠናቀቁን ካወጁ ከስድስት ወራት በኋላም በቀጠለው ውጊያ በኢትዮጵያ ወታደሮችና በአጎራባች ኤርትራ ወታደሮች የጅምላ ግድያዎችና አስገድዶ የመድፈር ድርጊቶች ይፈጸማሉ የሚሉ ክሶች እየቀረቡ መሆናቸውን ዘገባው ጠቅሷል። በአሁኑ ወቅት በትግራይ አምስት ሚሊዮን ሕዝብ ሰብአዊ ረድኤት በተለይም የምግብ እርዳታ የሚያስፈልገው መሆኑን ዶክተር ቴድሮስ ተናግረው ብዙ ሰዎች በረሃብ የተነሳ እየሞቱ ነው፣ አጣዳፊ የተመጣጠነ ምግብ እጥረቱም ተስፋፍቷል ማለታቸውን ጠቅሷል። ብዙ መቶ ሺህ ሰዎች ከቀያቸው መሰደዳቸውንና ከ60 ሺህ የሚበልጡ ደግሞ ወደ ሱዳን መሰደዳቸውን የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ተናግረዋል። ለሳምንታት የዘለቀው የእስራኤል እና የፍልስጤም ኃይሎች ግጭት ዛሬ ማለዳም ቀጥሏል። እስራኤል በጋዛ ሰርጥ ዙሪያ የአየር ጥቃት ያካሄደች ሲሆን የፍልስጤም ታጣቂዎችም ወደ እስራኤል ሮኬቶችን ተኩሰዋል። በጥቃቶቹ ስለደረሱት አደጋዎች የተገለጸ ነገር ባይኖርም እስራኤል ጥቃቷ በጋዛ ከተማ ላይ ያተኮረ ሲሆን የታጣቂዎቹ ሮኬቶች ደግሞ በስተ ደቡብ እስራኤል ባሉት አቅጣጫዎች ይሰሙ እንደነበረ ተነግሯል። በሁለቱ ወገኖች መካከል የሚካሄደው ውጊያ የዓለም አቀፉን ማህበረሰብ ስጋት ላይ የጣለ መሆኑ እየተነገረ ነው። ውጊያው እንዲቆም ለማድረግ የዲፕሎማሲ ጥረቶች እንዲደረጉ መግለጫዎች እየወጡ ናቸው። የአውሮፓ ህብረት የውጭ ጉዳዮች ፖሊሲ ኃላፊ ጆሴፍ ቦረል ዛሬ ማክሰኞ ከህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች ጋር ግጭቱን ማስወገድ በሚቻልበት ሁኔታ ላይ እየተወያዩ መሆናቸው ተመልክቷል። የተባበሩት መንግስታት ድርጅት በእስራኤሉ የአየር ጥቃት ከ38 ሺህ በላይ የሚሆኑ ፍልስጤማውያን ጋዛ ውስጥ መፈናቀላቸውንና ከ2500 በላይ ደግሞ መጠለያ አልባ መሆናቸውን ገልጿል። የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች ተፈናቃዮቹ ድርጅቱ ያስተዳድራቸው በነበሩና ለፍልስጤማውያኑ ተፈናቃዮች በተሰሩት 48 ትምህርት ቤቶች ውስጥ የተጠለሉ እንደነበሩ ገልጸው ከነዚያ ውስጥ ግን በጥቃቱ 41 በሚሆኑት ተቋማት ላይ ጉዳት የደረሰባቸው መሆኑን አስታውቀዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት እስላማዊ ህብረትና የአረብ ሊግ ባቀረቡት ጥያቄ መሰረት 193 አባላት ያሉት የመንግስታቱ ድርጅት በዛሬው ዕለት በጉዳዩ ላይ እንደሚነጋገር አስታውቀዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በሚቀጥሉት ቀናት ውስጥ ከእስራኤል ጠቅላይ ሚኒስትር ጋር እንደሚነጋገሩ ገልጸው በአስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ቀደም ሲል በፍልስጤምና እስራኤል መካከል የነበረውን ግጭት ለማቆም እንዳደረገችው ጥረት ሁሉ ፈረንሳይ አሁንም ግብፅ ሁለቱን ወገኖች ለመሸምገል የምታደርገውን ጥረት እደግፋለሁ ብለዋል። የዩናይትድ ስቴትስ ባለስልጣናትም በአካባቢው ካሉ ሌሎች ሀገሮች ጋር በመተባበር ግጭቱን ለማብረድ ጥረት እያደረጉ መሆናቸውን አስታውቀዋል። የዋይት ሐውስ ቃል አቀባይ ጄን ሳኪ በበኩላቸው ትናንት ሰኞ በሰጡት መግለጫ በተቻለ ፍጥነት ግጭቱ እንዲቆም እንፈልጋለን ብለዋል። ያ ሊሆን የሚችለው ግን ሁለቱም የእስራኤል እና የሐማስ ኃይሎች ግጭቱን የማቆም ፍላጎትን ተግባራዊ ሲያደርጉ መሆኑን ተናግረዋል። አያይዘውም እኛ ልናደርገው ይገባል ብለን ያሰብነው ሁኔታዎችን በእርጋታ ይዘን ዲፕሎማሲያዊ ጥረቶችን ማድረግ ነው። አሁን ባለንበት ወቅት ትኩረታችን ያለው እዚያ ላይ ነው ብለዋል። ፕሬዚደንት ጆ ባይደን ግጭቱ ከተጀመረ ወዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁን ለሶስተኛ ጊዜ አነጋግረዋቸዋል። አጠር ያለ ዜና ለን ጽዮን ግርማ ታቀርበዋለች። ፕሬዚዳንት ባይደን ለተኩስ አቁም ያላቸውን ድጋፍ ገልጸው ያንንም ተግባራዊ ለማድረግ አሜሪካ ከግብፅና ከሌሎች አጋር ሀገሮች ጋር መነጋገሯን የዋይት ሀውስ መግለጫ አመልክቷል። ከጋዛ የጤና ሚኒስቴር የወጣው ዘገባ እንደሚያመለክተው ውጊያው ከተጀመረበት እንደ አውሮፓውያን አቆጣጠር ግንቦት አስር ጀምሮ ቢያንስ ሁለት መቶ ፍልስጤማውያን የተገደሉ ሲሆን ከእነዚህ መካከል ሀምሳ ዘጠኝ ህጻናትና ሰላሳ አምስት ሴቶች እንደሚገኙበት ተመልክቷል። በእስራኤልም በኩል አንድ የስድስት ዓመት ህጻን ልጅን ጨምሮ አስር የእስራኤል ዜጎች በሮኬት ጥቃቱ የተገደሉ መሆኑ ተነግሯል። የተባበሩት መንግስታት ድርጅት በእስራኤሉ የአየር ጥቃት ከ38 ሺህ ፍልስጤማውያን በላይ የተፈናቀሉ ሲሆን ሁለት ሺህ አምስት መቶ የሚሆኑ ሰዎችም መጠለያ አልባ መሆናቸውን አስታውቋል። የእስራኤል ወታደሮች ጋዛ ውስጥ ሀማስ ይጠቀምበት የነበረውንና አስራ አምስት ኪሎ ሜትር ርዝመት ያለውን አንድ የውስጥ ለውስጥ መተላለፊያ ዋሻ የእስራኤል ወታደሮች መደምሰሳቸውን ተናግረዋል። እንዲሁም የሀማስ ይዞታ የነበረውና ባለ አምስት ፎቅ ህንጻ የሆነውን አንድ የሃይማኖት ጉዳዮች ተቋም ማውደማቸውን እንዲሁም የሰሜን ጋዛ የጅሃድ ተዋጊዎች አዛዥ የነበሩትን ሀሳም አቡ ሀርዲቢንን መግደላቸውን አስታውቀዋል። ኢስላሚክ ጂሃድ በበኩሉ በአጸፋው ሮኬቶችን ወደ እስራኤል የጠረፍ ከተማ አሽዶች በመተኮስ ሰባት ሰዎችን ማቁሰሉን ባለስልጣናቱ ተናግረዋል። ጽዮንን ለዘገባው አመሰግናለሁ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና ኢትዮጵያ ውስጥ በቀጠሉት የኮሮና ቫይረስ ምርመራዎች ከትናንት በስቲያ 432 ሰዎች ትናንት ደግሞ 382 ሰዎች ለቫይረሱ የተጋለጡ መሆናቸው መረጋገጡን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘ ነው መረጃ አመልክቷል። በበሽታው ሳቢያ ሕይወታቸው እንዳለፈ የተረጋገጠው ደግሞ ከትናንት በስቲያ 20 ሰዎች፣ ትናንት 12 ሰዎች መሆናቸውንም መረጃው ይጠቁማል። በጠቅላላው በኮቪድ ሳቢያ ለህልፈት መዳረጋቸው የተረጋገጠው ሰዎች ቁጥር ትናንት አራት ሺ ስምንት መድረሱ መድረሱን ነው መረጃው የሚያመለክተው። ወደ ዓለም አቀፍ የኮቪድ ዜናዎች ስናልፍ ጃፓን ውስጥ የኮቪድ ወረርሽኝ እያሻቀበ በመምጣቱ የተነሳ የቶኪዮ ኦሊምፒክ ዝግጅት እንዲሰረዝ የሀገሪቱ የህክምና ባለሙያዎች ማህበር ጠየቀ። አምና በዓለም አቀፉ ወረርሽኝ ምክንያት ዘግይቶ የተዘጋጀው ውድድር ሊከፈት ሶስት ወር ነው የቀረው። የቫይረሱ ስርጭት እየበረታ በመምጣቱ የጃፓን የሕክምና ባለሙያዎች ማህበር ውድድሩ እንዲሰረዝ ጠይቋል። ማህበሩ ለጠቅላይ ሚኒስትሩ ዮሺሂዴ ሱጋ ትናንት ሰኞ በላከው ግልጽ ደብዳቤ የዋና ከተማዋ የቶኪዮ ሆስፒታሎች ከአቅማቸው በላይ እየሆነባቸው ነው ሲል አስጠንቅቋል። ጠቅላይ ሚኒስትሩ ውድድሩን ማካሄድ አስቸጋሪ እንደሚሆንና መሰረዝ እንዳለበትም ዓለም አቀፉን የኦሊምፒክ ኮሚቴን እንዲያሳምኑ ስድስት ሺህ ዶክተሮችና ሆስፒታሎች ያሉት ማህበር ጠይቋል። በሀገሪቱ የቫይረሱ ስርጭት በመባባሱ ዋና ከተማዋ ቶኪዮና ሌሎችም ክፍለ ሀገሮች ውስጥ አስቸኳይ ጊዜ ታውጇል። ይህንኑ ተከትሎም ህዝቡ ውድድሩ በጠቅላላው ቢሰረዝስ የሚል ጥያቄ እያነሳ ነው። በኮቪድ-19 ምክንያት የሀገሪቱ ኢኮኖሚ በአምስት ነጥብ አንድ ከመቶ መቀነሱ ተዘግቧል። የኮቪድ-19 ክትባትን በተመለከተ ዜና ደግሞ በፋይዘር እና በሞደርና ኩባንያዎች የተሰሩት ክትባቶች መጀመሪያ ላይ ህንድ ውስጥ በተከሰቱት በሁለቱ የቫይረሱ ዝርያዎች ላይ በከፍተኛ ደረጃ የሚሰሩ መሆናቸውን የዩናይትድ ስቴትስ ሳይንቲስቶች ተናገሩ። በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ163.6 ሚሊዮን ማለፉን የጃንስ ሆፕኪንስ የመረጃ ማዕከል አሃዝ ያሳያል። ለህልፈት የተዳረጉት ሰዎች ቁጥር ደግሞ ከ3.3 ሚሊዮን አልፏል። በሁለቱም ትልቁን ቁጥር እንደያዘች ባለችው በዩናይትድ ስቴትስ እሱ የተረጋገጠው ተጠቂ ቁጥር ከ32.9 ሚሊዮን፣ የሞቱት ሰዎች ቁጥር ደግሞ ከ586350 እንዳለፈ መረጃው አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአየር ንብረት ለውጥ ጉባኤና በአርክቲክ ካውንስል የሚኒስትሮች ስብሰባ ላይ ለመካፈል ወደ አይስላንድ ዋና ከተማ ሬኬቪክ ተጉዘዋል። ዛሬ ማክሰኞ ብሊንከን ከአይስላንድ ፕሬዚደንት ጉድኒ ዮሃንሰን እና ከጠቅላይ ሚኒስትሯ ካትሪን ጄኮብስ ዶቴር ጋር የሚነጋገሩ ሲሆን ውይይታቸው የአየር ንብረት ለውጥ፣ ሰብአዊ መብቶች የሁለቱን ሀገሮች የሁለትዮሽ ግንኙነትና አርክቲክን በመሳሰሉ ቅድሚያ ትኩረቶች ዙሪያ የሀገሮቻቸው ትብብር ላይ እንደሚያተኩሩ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አስታውቋል። ነገረቡ በሚካሄደው የአርክቲክ ካውንስል የሚኒስትሮች ጉባኤ ጎን የውጭ ጉዳይ ሚኒስትሩ ብሊንከን ለመጀመሪያ ጊዜ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ይገናኛሉ። ሁለቱ ሚኒስትሮች የሚገናኙት የዩናይትድ ስቴትስና የሩሲያ ውጥረት በተባባሰበት በዚህ ወቅት መሆኑ ነው። በተጨማሪም ለሚቀጥለው ወረታ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያ ፕሬዚደንት ቭላዲሚር ፑቲን ጉባኤ ዝግጅቶችን የሚያመቻች እንደሚሆን ተጠቁሟል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂ ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 10 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በኮቪድ-19 ሳቢያ ከመኖሪያ ቤታችን ስናቀርብ ከቆየንበት ከአንድ ዓመት በኋላ ቀደም ብዬ እንደጠቆምኩት፣ በከፊል ወደ ስቱዲዮ ተመልሰናል። ዛሬ ሁለተኛ ቅናችንንም ይዘናል። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ወደ ቀዳሚው የዕለቱ አብር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። እኔስ ታሪክ የለኝም ወይ? ባልደረቦቼስ ታሪክ የላቸውም ወይ? የእኛ ትውልድ ለኢትዮጵያ አልሠራም ወይም ተናጋሪው እዝራ እጅጉ ይባላል የአንድ ሺ ሰዎችን ሕይወትና የሙያ ታሪክ በጥቂት ጊዜያት ውስጥ ተፈልጎ እንዲገኝ አድርገው ለማደራጀት ስላቀዱት ዘመነኞቹ በዊኪፒዲያ ስለ ተሰኘው ዘመቻቸው ከተናገረው የተወሰደ ነው ሙሉ ዝግጅቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ። ከትግራይ ክልል የሰብአዊ እንቅስቃሴ አንጻር ያለው ችግር የአቅምና የግብአት እንጂ የተደራሽነት አይደለም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ትናንት ማምሻ ላይ ባወጣው መግለጫ በተደጋጋሚ የተደራሽነት ጥሪ የሚያደርጉ አጋሮች ትኩረታቸውን ለሰብአዊ ድጋፍ ጥሪው ፈጣን ምላሽ በመስጠት ላይ እንዲያደርጉ ሲልም አሳስቧል። የውጭ ጉዳይ ሚኒስቴር በዚሁ መግለጫው ከህወሓት ጋር የሚደረግ ድርድር እንደማይኖርም አመልክቷል። ከህወሓት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያደርጉትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ እንደሚያደርገው ነው መግለጫው ያመለከተው። እስክንድር ፍሬው ተከታዩን አድርሶናል። የውጭ ጉዳይ ሚኒስቴር ትናንት ማምሻውን ያወጣው መግለጫ አጋር ብሎ በገለጻቸው ሀገራትና በኢትዮጵያ መንግስት መካከል ያለው ልዩነት በግልጽ የታየበት ነው። ሚኒስቴሩ በመግለጫው በተለይ በትግራይ ክልል ያለውን ሁኔታ አስመልክቶ አጋር መንግስታት እያራመዱት ነው ያለውን አቋም አጥብቆ ኮንኗል። በኢትዮጵያ ላይ ያልተገባ ጫና ለማድረግ የተቀናጀ ዘመቻ እየተካሄደ ነው በማለትም ነው ያወገዘው። በቅርብ የወጡ መግለጫዎችን በጥቅል በመጥቀስም የኢትዮጵያ መንግስት የአንዳንድ አጋሮችን ዓላማ ጥያቄ ውስጥ እንዲያስገባ እየተደረገ ነው ብለዋል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ ፈተናዎቿን እንድትወጣ ለመርዳትና ለመደገፍ እውነተኛ ፍላጎት እያሳዩ አይደለም በማለትም አክሏል። አጋር ያላቸውን ሀገራት በስም ያልጠቀሰው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያወጡትን መግለጫ ተከትሎ የመጣ ነው። አንቶኒ ብሊንከን በሰሞኑ መግለጫቸው በትግራይ ክልል ያለው ሁኔታ አሁንም አሳሳቢ ሆኖ መቀጠሉን ጠቅሰዋል። እሳቸው እንዳሉት የታጠቁ ኃይሎች ጾታዊ የሆኑትን ጨምሮ ጥቃቶችን መፈጸማቸው እንደቀጠለ ነው። በተለይ የኤርትራ ወታደሮችና የአማራ ክልል ኃይሎች ተግባር እጅግ የከፋ ነው። ሰጥተው ሲሉ ምን የገለጹት ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ መሆኑን የሚገልጹ የተረጋገጡ መረጃዎች መኖራቸውንም አስረድተዋል። እንደዚህ አይነት ድርጊቶች ደግሞ እየጨመሩ መምጣታቸውን ነው ብሊንከን የጠቀሱት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዚሁ መግለጫቸው የኤርትራ ወታደሮች በአስቸኳይ እንዲወጡም ጥሪ አቅርበዋል። የኢትዮጵያ መንግስትም የአማራ ክልል ኃይሎችን ከምዕራብ ትግራይ እንዲያስወጣና አካባቢው ለትግራይ ጊዜያዊ አስተዳደር እንዲመለስም እናሳስባለን ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ መሰል ጥሪዎችን መነሻ ያደረገ ይመስላል። በተለይም የአማራ ልዩ ኃይል ይውጣ በሚል ከዩናይትድ ስቴትስ እና ከሌሎች አጋሮች የሚነሳው ጥያቄ በኢትዮጵያ የውስጥ ጉዳይ ጣልቃ መግባት እንደሆነ የውጭ ጉዳይ ሚኒስቴር እና የፌዴራሉ መንግስት በተለያዩ አጋጣሚዎች ገልጸዋል። ይሄኛው መግለጫም ያንኑ አቋም ግልጽ ያደረገ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አብራርተዋል። እዛ መግለጫ ላይ እንደተመለከተው መግቢያው ላይ አጋሮቻችን ለልማት አጋሮች ነው የጊዜው ለሚያነሷቸው ጥያቄዎች ነው ጫ ነገር ግን በአንዳንድ ወገኖች ኢትዮጵያን ለመርዳት ከመጣር ይልቅ አፍራሽነት እና የፈጠራ ወሬ የማይሆን ትንቢት ይበዛሉ። አሁን የአማራ ሚሊሻ የሚለውን ከተመለከትከው የአማራ ሚሊሻ ማን ነው? ኢትዮጵያ አይደለም ወይ? ኢትዮጵያዊ ከኢትዮጵያ እንዴት ይወጣል ነው ጥያቄው። የትግራይ ሚሊሻ ኢትዮጵያዊ ነው፣ ከትግራይ እንዴት ይወጣል? ከኢትዮጵያ እንዴት ይወጣል? ይሄ በራሱ ሀገር ማድረግ የማይፈልገውን አንድ ወገን ለሌላ ሀገር ሲያደርግ ያማል። ይህን ጉዳይ የገባቸው መስሎን ነበር ነገር ግን ችግሩ የጊዜ መደጋገም ነገር ነው እና አንዳንዴ እንቆቅልሽ ነው የሆነው እና ይህንን ግልጽ ለማድረግ የወጣ መግለጫ ነው ወታደራዊ ሀይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ ነው በሚል የቀረበውን ማሳሰቢያ በተመለከተም የሚከተለውን ምላሽ ሰጥተዋል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰሜን የሀገራችን ክፍል ህግ የበላይነት ማስከበር ከተጀመረበት ጊዜ ጀምሮ ተደራሽ እንሆን አክሴሰብል አክሴሰቢሊቲ እንድረስ የሚሄድ ለዚህ ለተጎዳው አካባቢ የሚል ነገር ሲያቀርቡ ነበር የቆዩት። አክሴሳቢሊቲ የሚባለው ነገር ኦረዲ ሙሉ በሙሉ ዝም ብለው በማሳወቅ ብቻ ያለ ፍቃድ እየሄዱ ያለበት ሁኔታ ነው ያለው። ስለዚህ እርዳታ ሰጪ አካላት፣ የሚዲያ አካላት እንዳለ እዛ ነው ያሉት። ቀደም ሲል እንድረስ እንድረስላቸው ለተጎዳ አካባቢ ሲሉ መድኃኒት፣ ምግብ ጭነው እርዳታ ቁሳቁስ ጭኖ በአፋፍ ላይ ቆሙና፣ የተከለከሉ ይመስል ነበር። ግን ባዶ እጃቸውን አንዳንዶቹ። ይሄም መጠየቅ ያለበት የጊዜው አንድ ሰው የሚያነሳው ነገር ነው። ስለዚህ አክሰስን የከለከለ የለም። ሰብአዊ መብት ጥሰትን በተመለከተ ኢትዮጵያ ውስጥ የሰብአዊ መብት ከሚመለከታቸው ተቋማት ጋር ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ከአፍሪካ ህብረት የሰብአዊና የሰው መብት ኮሚሽን ጋር በትብብር ይጣራ ተብሎ፣ እንደውም አንዳንዶቹ አስቀድሞ ግኝቶች እየወጡ ያለበት ሁኔታ ነው። ለምሳሌ የኢትዮጵያ የሰብአዊ መብት ኮሚሽን ያደረጋቸው እንቅስቃሴዎችን ማለት ነው። በአክሴስ ደረጃ፣ በተደራሽነት ደረጃ፣ በቪዛ ደረጃ በሙሉ የጠየቋቸው ጥያቄዎች ተመልሷል። ይሄ በሆነበት ሰዓት አንድን ኢንሲደንት ወስደው ከአጠቃላይ ካለው ሁኔታ ጋር ማጋጨት እና ይሄ አልተፈቀደም፣ ይሄ እንዲሆኗል እርዳታ ተከልክሏል የሚለው ነገር መጣራት ያለበትና በእውነት መቆም ያለበት ነው የሚለውን ነገር ለመግለጽ የወጣ መግለጫ ነው። እንዲያውም ችግሩ ተቃራኒው ነው። እጥረት ነው ያለው እንጂ የመድረስ አይደለም የሚል ነገር ጠቅሳቸዋል። ትክክል የሪሶርስ እጥረት ባለበት አንድ ወገን ለሪሶርሱ ለማሟላት መጣርና መንቀሳቀስ ሲገባው ጭራሽ እዛው ቀደም ሲል ሲቆፍሩት የነበረውን ነገር መቆፈር አስገራሚ ነው። ተቀባይነት ያለው በሚል መግለጫው ላይ ግን በዩናይትድ ስቴትስም በአውሮፓ ህብረትን በኩል የወጣው መግለጫ ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ መሆኑን የሚገልጹ የተረጋገጡ መረጃዎች አሉ። መግለጫው ላይ እዚህ ላይ ሎክ ጥፋቶች ተተፉ። ሰብአዊ መብትን መጣስ በጣም ክልክል ነው፣ ወንጀል ነው። ይህን ሰብአዊ መብት የጣሰ ጭምር የእርዳታ እንዳይደርስ እንቅፋት የፈጠረ መለስተኛ ነገር ነው። ሰብአዊ መብት የጣሰ ጭምር ይጣራል ብሎ መንግስት ይህንን ቃል በሰጠበት ለዚህም እየሰራ ባለበት እየተጋ ባለበት ሁኔታ ይችን ምክንያት አቶ ፕሮፖርሽን ብለው ነት ማድረግ አያስፈልግም። እዚህ ቦታ እዛ ሲጋ፣ በዚህ ጉዳይ፣ በዚህ ቀን፣ በዚህ ሰዓት እንዲህ አይነት ተግዳሮቶች አሉ ብሎ ሪፖርት ማድረግ ይችላል አሁንም ይህንን ማድረግ ሲገባው ግን ተደራሽነት የለም መንገድ ተዘግቷል የሚለው ነገር ነው ግራ የሚያጋባውና ይሄ ምን ለማለት ተፈልጎ ነው ምንድን ነው ስሜቱ የሚለውን ነገር ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ተኩስ አቁም እንዲደረግና ብሔራዊ ውይይት እንዲኖር እየቀረበ ስላለው ጥሪ በሚል ርዕስም ያስቀመጠው ምላሽ አለ። ከዚህ አንጻር በትግራይ ክልል ከሚገኙ ህጋዊ ተቃዋሚ ፓርቲዎች፣ የሲቪክ ማህበረሰብ አባላት፣ የግሉ ዘርፍ አባላት፣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ሰዎች ጋር ለመነጋገር የሚያስችል ፍኖተ ካርታ መዘጋጀቱን አስታውሷል ህወሓት የዚህ ብሔራዊ የውይይት ሂደት አካል እንዲሆን በአጋሮች የሚደረገው ግፊት ግን ተቀባይነት የለውም ብሏል መግለጫው። ግጭት እንዲቆምና ከህዋት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያቀርቡትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ ያደርገዋል በማለትም ይቀጥላል። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ መግለጫ መንግስት ተቃውሞን ያፍናል፣ በጋዜጠኞች ላይም እርምጃ ይወስዳል በሚል በአንዳንድ የመገናኛ ብዙሀን የቀረቡ ዘገባዎችንም አጣጥሏል። እንደዚህ አይነት ውንጀላዎች የመንግስትን ስም የማጥፋትና የምርጫውን ሂደት የማኮሰስ አላማ ያላቸው ናቸው ብሏል። በትግራይ ክልል እየተፈጸመ ነው የሚባለውን የሰብአዊ መብት ጥሰት የማጣራት ሂደትም በተለያዩ አካላት እንደቀጠለ መሆኑን አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ወደ ሁለተኛው የመጽሔት ርዕስ እናልፋለን። የምዕራብ ወለጋ ዞን የትራንስፖርት ጽህፈት ቤት ኃላፊ በታጣቂዎች መገደላቸውን የዞኑ አስተዳዳሪ አስታወቁ። ከኃላፊው ጋር የነበሩ ሌሎች አራት ሰዎችም ባለፈው ቅዳሜ በደረሰው በዚህ ጥቃት መገደላቸውን አስተዳዳሪው አቶ ኤልያስ ኡመታ ተናግረዋል። ግድያውን በመፈጸም ተጠርጥሮ እስካሁን በቁጥጥር ስር የዋለ ባይኖርም በወንጀሉ በመመሳጠር የተጠረጠሩ አምስት ግለሰቦች ግን በፖሊስ መያዛቸውን አስተዳዳሪው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል። የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ። የኦነግ ሸኔ ታጣቂዎች የዞኑን ትራንስፖርት ጽሕፈት ቤት ኃላፊ አቶ ዋጋሪ ቀጄላን ገደሉ ሲሉ ተናግረዋል። አቶ ዋጋሪ የተገደሉት ለመንግስት ስራ ጉዳይ ከቆንዳላ ወረዳ ወደ መንዲ ወረዳ እየሄዱ ሲሆን ባለፈው ሳምንት ቅዳሜ ጠዋት መሆኑንም አቶ ኤልያስ ገልጸዋል። ሹፌራቸውና ከእርሳቸው ጋር የነበሩ ሶስት የጸጥታ አካላትም በጥቃቱ ህይወታቸውን ማጣታቸውን ነው አቶ ኤልያስ የተናገሩት። ደርቤ ናነው። ይህ ግድያ የተፈጸመው ባለፈው ቅዳሜ ዕለት ሁለት ሰዓት ከተማ ነው። አቶ አግጅራ ቀጀላ የምዕራብ ወለጋ የትራንስፖርት ጽህፈት ቤት ኃላፊ ናቸው። ከዚህ ቀደም እንደሚያደርጉት ሁሉ ወረዳዎችን በስራ ለመደገፍ ነው ወደ ቆንዳላ የሄዱት። ከቆንዳላ ወደ መንዲ ለስብሰባ እየሄዱ ሳለ መንገድ ላይ ይህ ድርጊት ተፈጸመባቸው። በጥቃቱ በአጠቃላይ አምስት ሰዎች ህይወታቸው ያለፈ ሲሆን ሹፌራቸው አንድ የኦሮሚያ ልዩ ኃይል አባልና ሁለት የሚሊሻ አባላትም ይገኙበታል። ይህንን ግድያ የፈጸመው ደግሞ አርሶ አደሮችን፣ ሚሊሻዎችን፣ የመንግስት ሰራተኞችና የኦሮሚያን ጨምሮ አመራሮችን ሲገድል የነበረው ታጥቆ የሚንቀሳቀሰው ኦነግ ሸኔ የተባለው ኃይል ነው ይህ በተጨባጭ ነው የሚታወቀው፣ ብለዋል የምዕራብ ወለጋ ዞን አስተዳዳሪ ግድያውን የፈጸሙ አካላት በቁጥጥር ስር ባይውሉም ለታጣቂዎቹ ጥቆማ በመስጠት የተጠረጠሩ ግለሰቦች ተይዘዋል ብለዋል። የጸጥታ አካላት በአካባቢው አሰሳ ያደረጉ መሆኑንም አቶ ኤልያስ ተናግረዋል። ከነዚህ ሸማቂዎች ጋር ግንኙነት ይኖራቸዋል፣ ጥቆማ ሊሰጡ ይችላሉ ተብለው የተጠረጠሩ አምስት ሰዎች በአሁኑ ሰዓት የግድያ የተፈጸመበት ቦታ ቆንዳላ ወረዳ በቁጥጥር ስሩ ውለዋል። የመንግስት ጸጥታ ኃይሎችም ከመነሲቡ ከቤጊና ቆንዳላ በመምጣት በስፍራው ታጣቂዎችን የማሰስ ስራ ላይ ይገኛሉ። ከባድ እርምጃ በስፍራው እየተወሰደ እንደሆነ ነው የማውቀው ብለዋል። የአቶ አጋሪ ቀጂላ እና ሌሎች አራት ሰዎች ቀብር ስነ ስርዓት መፈጸሙን የገለጹት አስተዳዳሪው ከአቶ አጋሪ ጋር ለሁለት ዓመት ያህል ገደማ መስራታቸውን ተናግረዋል። ስለ የቀድሞ የስራ ባልደረባቸውም ተከታዩም ብለዋል አቶ ኤልያስ ቆቦ አቶ አጋሪ የመነሲቡ ወረዳና የቂልቱ ካራ ወረዳ አስተዳዳሪ ነበሩ። ወደ ዞን ከመጡ በኋላም የዞኑ ምክትል ጸጥታና አስተዳደር ጽፈት ቤት ኃላፊ ሆነው ሰርተዋል። በስራቸው ታማኝና ለእውነት የሚታገሉ መሆናቸውን ነው የማውቀው። የትራንስፖርት ጽፈት ቤት ኃላፊ ሆነው ለአንድ አመት ገደማም ሰርተዋል። አቶ አጋሪ የአራት ልጆች አባት ሲሆኑ ሕይወታቸውን ለማሻሻልም በወለጋ ዩኒቨርስቲ ሲማሩ የነበሩትን የሁለተኛ ዲግሪ ትምህርት ከጥቂት ወራት በኋላ ሊጨርሱ ነበር ብለዋል። የዞኑ አስተዳዳሪ ግድያውን የፈጸሙት ኦነግ ሸኔ የሚሏቸው ራሳቸውን የኦሮሞ ነጻነት ሰራዊት የሚሉ ሸማቂዎች እንደሆኑ ይግለጹ እንጂ የሸማቂዎቹ ጦር መሪዎች ድርጊቱን አንፈጽምም ሲሉ ሲያስተባብሉ ቆይተዋል። በዚህ ዙሪያም እንዲህ ይላሉ አቶ ኤልያስ። እነዚህ ታጣቂዎች በሽፍትነት ስለሚንቀሳቀሱ ይህንን መፈጸማቸውን አያምኑም። ይህን ጥያቄ ህብረተሰቡን ብትጠይቁ የተሻለ ይሆናል። ምክንያቱም ከዘመዱ ከወገኑ ከአካባቢው በታጣቂዎቹ ወገኑን ያጣ ብዙ ስለሆነ ብዙ የመሰረተ ልማት ስራዎችም እንዳይከወኑ ትልቅ እንቅፋት ሆኖ ምራብ ወለጋን በመጉዳት ላይ የሚገኘው የሸማቂ ቡድን ነው ብለዋል። የኢትዮጵያ የሽብር ሕግ በሽብር ፈጠራ የተፈረጁ ድርጅቶችንና ግለሰቦችን ማነጋገር ስለሚከለክል ከመንግስቱ ተጨማሪ ማብራሪያ እስክናገኝ የተወነጀሉትን ወገኖች አነጋግረን ማካተት አልቻለም። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ የመጽሔት ርዕስ እንውሰዳችሁ። በግጭት በታመሰችው ትግራይ ክልል አብዛኛው ህዝብ የምግብ ረድኤት ስለማያገኝ በምግብ እጥረት እየተጎዳ ነው ሲል ዓለም አቀፉ ድንበር የለሽ የሐኪሞች ድርጅት ኤምኤስኤፍ ተናገረ። አንዳንድ ሰዎች በአንድ ቀን ወይም በቀን አንድ ብቻ ለመመገብ ሲገደዱ፣ ሌሎች ደግሞ በከባድ የምግብ እጥረት ላይ በመሆናቸውን አስቸኳይ የምግብ ረድኤት ከሚያስፈልግበት ደረጃ በላይ ደርሰዋል ሲል ኤምኤስኤፍ መናገሩን ጠቅሶ የድርጅቱን የአስቸኳይ ጊዜ ፕሮግራም ኃላፊ ሜሪ ካርመን ቪኒዮልን ያነጋገረው የአሜሪካ ድምፁ ጃንሰን ፓቲኪን ተከታዩን ዘገባ አድርሶናል። አዳነች ፍሳዬ ታቀርበዋለች። ሜሪ ካርመን ቪኖልስ ትግራይ ክልል ውስጥ በቂ ምግብ ያለማግኘቱ መጠን እየጨመረ መሄዱን አስገንዝበዋል። አሁን ያስተዋልነው ነገር ቢኖር በአሁኑ ወቅት ከተወሰኑ ወራት በፊት ከነበረው በባሰ መልኩ እየጨመረ መሄዱን ነው። አሁን እጅግ የሚያሳስበን ነገር ታዲያ የምግብ እርዳታው በሁሉም አካባቢዎች ላሉት ሰዎች ሁሉ ሊዳረስ ካልቻለ በጥቂት ሳምንታት ውስጥ በምግብ እጥረት የሚጎዱት ሰዎች ቁጥር በባሰ መልኩ እየጨመረ እንዳሄድ ነው። በምግብ እጥረት የተጎዱ ብዙ ልጆች፣ ነብሰ ጡር ሴቶችና የሚያጠቡ እናቶችን እያየን ነው። ይህ ሲባል ታዲያ ሰዎች ረሃብ ሊሞቱ የሚችሉበት ደረጃ ላይ ይደርሳል ማለት ነው ለሚለው ጥያቄ አሁን እዛ ደረጃ ላይ አልደረስንም። ነገር ግን በአንዳንድ ቦታዎች ብዙ በበቂ ምግብ እጦት የተጎዱ ልጆችን እያየን ነው። አስፈላጊውን ሕክምናና የጤና እንክብካቤ ካልተደረገላቸው፣ እንዲሁም ቤተሰቦቻቸው በቂ የምግብ ረድኤት ካላገኙ ከምግብ እጥረት ጋር በተያያዘ በሽታ መሞታቸው አይቀርም። በምግብ እጥረት የተጎዱት ልጆች ብዛት ከአስቸኳይ ጊዜ ሁኔታ በላይ ደርሷል ሲባል በረሃብ ደረጃ ላይ ደርሰናል ማለት አይደለም። ነገር ግን አሳሳቢ ደረጃ ላይ ነን። ስለሆነም አሁኑኑ አስፈላጊውን የአቅርቦት እርምጃ መውሰድ ግድ ይላል ማለት ነው ብለዋል ቪኖልስ። አስፈላጊውን የምግብ እርዳታና ሕክምና ለማግኘት ያልቻሉበት ምክንያት ምን እንደሆነም ቪኖልስ ያብራራሉ። our teams, they are the ones in MSF that we do these mobile clinics and we try to provide health care as much as possible. የኛ ቡድን ነው ተንቀሳቃሽ የህክምና ጣቢያዎችን የሚመሰርተው ለገጠሩ ማህበረሰብ በተቻለ መጠን የህክምና አገልግሎት ለማቅረብ እንሞክራለን። በሁሉም ቦታዎች ላይ ለመድረስ ችግር የሆነብን ግጭት እየተካሄደ በመሆኑ የጸጥታ ችግር ስላለ ነው። ምግቡ የማይዳረስበት ምክንያት ምንድን ነው ለሚለው ጥያቄ የምግብ ረድኤት የማከፋፈሉ ስራ የእኛ ስላልሆነ ምክንያቱን ለመናገር አንችልም። ነገር ግን የምግብ ማከፋፈሉ ተግባር አሁን ካለው ደረጃ እንዲሻሻል ከሚመለከታቸው ሁሉ እየተነጋገርን ነው። የሚከፋፈለው ምግብ ጥራትና ብዛት እንዲሻሻል እየወተወትን ነው፤ ምክንያቱም የምግብ ረዴቱ ለሚያስፈልጋቸው ሁሉ እየደረሰ አይደለም። በአሁኑ ወቅት ትግራይ ውስጥ ከስድስት ወራት በላይ ለሆነ ጊዜ ውጊያ እየተካሄደ ነው። እናም ሁኔታዎች እንዴት ናቸው? የተደራሽነት ሁኔታ እየተባባሰ ሄዷል ወይስ እንደ ድሮ ነው ለሚለው ጥያቄ ምን ልል እችላለሁ? አለመታደል ሆኖ በብዙ የገጠር አካባቢዎች ያለው ሁኔታ አሁንም ድራማ ነው። ሰዎች አሁንም እርዳታ ያስፈልጋቸዋል። አሁንም ያለመረጋጋት ሁኔታ ነው ያለው። የጸጥታው ችግር እንዳለ ነው። አሁን ዘር የሚዘራበት ጊዜ ነው። ምግብ እንዲኖር ከተፈለገ በማንኛውም የዓለም ክፍል ወሳኝ ነው። እናም እንግዲህ ውጊያ በቀጠለበት በአሁኑ ወቅት የእርሻ ወቅት በመድረሱ ያለው ስጋት ምንድን ነው የሚል ጥያቄ ለቪኖርስ ቀርቧል። ይህ እንግዲህ እጅግ ከሚያሳስቡን ነገሮች አንዱ ነው። ለማራስ የመቻላቸው ጉዳይ ለገጠሩ ማህበረሰብ እና በአጠቃላይ ለህዝቡ ወሳኝ የሆነ ነገር ነው። ለእርሻ መሬታቸው ተደራሽነት እንዲኖራቸው ያስፈልጋል። ይህ እንዲሆንም ውጊያው መቆም አለበት። ገበሬዎች ለማረስ ካልቻሉ በቀጣዮቹ ሁለትና ሶስት ወራት ውስጥ ምን ሊከሰት እንደሚችል በጣም ያሳስበናል። አዳነች ፍሳሐዬን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወዲህ ወደ ዋሽንግተን ዲሲ መልሰናል። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው ዕለት ተካሂዷል። ሰልፉን ለማሰናዳት ያስፈለገው ኢትዮጵያ በህዳሴ ግድብና በምጪው አገራዊ ምርጫ ዙሪያ እያደረገች ያለችውን እንቅስቃሴ ለመደገፍ እንዲሁም የሌሎች አገሮችን ጣልቃ ገብነት ለማውገዝ እንደሆነ ለአሜሪካ ድምፅ ተናግረዋል። ህዝብን ወደ እርስ በርስ ግጭት እያስገቡ ነው ያሏቸውን ቡድኖችና ግለሰቦች ከአድራጎታቸው እንዲቆጠቡ ሲሉም ያሳሰቡት ሰልፈኞች የኢትዮጵያ መንግስት እየወሰደ ነው ያሉትን የሰላማዊ ሰዎች ደህንነት የማስጠበቅ እርምጃ ማጠናከር አለበትም ብለዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ያሉትን ሁኔታ አገራዊ ምርጫ መደረጉን የነቀፉ በሀገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ጉዳይ ያነሳሱ ሌሎች ሰላማዊ ሰልፈኞችም በስፍራው መገኘታቸውን ጠቅሶ ሀብታሙ ስዩም የሁሉንም ሀሳብ ያካተተበትን ዘገባ እንደሚከተለው አቅርቦታል። ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትናንትናው ዕለት በዋሽንግተን ዲሲ አቆጣጠር ከሰዓት በኋላ ተካሂደዋል። ሰልፉን የጠራው የሰላምና አንድነት ግብረ ኃይል አባልና አስተባባሪ የሆኑት አቶ ካሌብ አማረ የሰልፉን ዓላማ እንዲያስረዳሉ። ዋነኛ እንግዲህ አንድ አራት አምስት ነጥቦች አሉን። ሰልፉን ያዘጋጀንበት በመጀመሪያ ደረጃ ሰሞኑን ሚስተር ጄፈሪ ፊልተን የሚባሉ የዚህ የውጭ ጉዳይ ሚኒስትሩ በኢትዮጵያ በአፍሪካ ምስራቅ ቀጠና ላይ የላካቸው ነበሩ። እኚህ ሰው ኢትዮጵያን ጨምሮ ኤርትራን፣ ኬንያን፣ ሶማሊያን ጎብኝ ተገኝተው ተመልሰዋል። በኢትዮጵያ ላይ አቋም እንውሰድ እያሉ ነው። ምክንያቱም ኢትዮጵያን ያልተረጋጋች ሀገር ስለሆነች የተለያየ ኃይል፣ የውጭ ኃይል ያስፈልጋታል እያሉ ስለሆነ አንደኛ በኢትዮጵያ ሉዓላዊነት ላይ የአሜሪካን መንግስት በአጠቃላይ ምንም አይነት መብት እንደሌለው ድምጻችንን ለማሰማትና ከዚህ ቆጠቡ ነው። በሁለተኛ ደረጃ የአባይ ግድብ ሙሌትን አስመልክቶ የአባይ ጉዳይ አንደኛ የሉዓላዊነታችን ጉዳይ ነው። አባይ የኢትዮጵያ ንብረት ነው። ሁለተኛ ደረጃ እንግዲህ እስከዛሬ ድረስ ብዙ ሀገሮች ሲጠቀሙበት ሱዳን ሱዳን እና ግብጽ ሲጠቀሙበት፣ ሌሎችም አገሮች ኢትዮጵያ ተጠቅማ አታውቅም። ስለዚህ በኃይል ማመንጫነት ብቻ ሳይሆን በተለያዩ መስክ ኢትዮጵያ የመጠቀም መብት እንዳላት ልናረጋግጥላቸው ነው የመጣ ነው። መንግስት የሰላማዊ ዜጎችን ደህንነት ለመጠበቅ ወንጀለኛ ግለሰቦችና ቡድኖች ላይ እየወሰደ ነው የተባለውን እርምጃ አጠናክሮ እንዲቀጥል ግዴታውንና ኃላፊነቱን እንዲወጣ መጠየቅም የሰልፉ ሌላኛ ዓላማ እንደሆነ ተገልጸዋል። ባለፉት ሁለት ሦስት ዓመት ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ዜጎች በተለያዩ አካባቢዎች በግፍ እየተገደሉ እየተጨፈጨፉ ነው። እነዚህን ዜጎች እና ጭፍጨፋዎች መንግስት እንዲያቆም መንግስት ኃላፊነት እንዳለበት መንግስትንም የኢትዮጵያን መንግስት ለማሳሰብ ጭምር ነው። አልፎ ተርፎ ደግሞ በመላው ሀገሪቱ ላይ ሰላምና አንድነት፣ በተለይ የህዝብ ደህንነትና ሰላም ወሳኝነት ስላለው ይህን እንዲያከብር ለመጠየቅ ነው። አቶ ካሌብ የ2013 ምርጫን በተመለከተም ሰልፉ አትኩሮት የሰጣቸውን ሀሳቦች እንዲያጋራሉ። ይሄ ምርጫ መንግስት እና የተለያዩ ተቃዋሚ ፓርቲዎች እያደረጉት ነው። ምንም እንኳን ሀገሪቱ በተለያየ ፈጠና ውስጥ ብትሆንም በአንደኛ ደረጃ የአሜሪካን መንግስት ከኢትዮጵያ ህዝብ ጎን በመቆም ከመንግስት ጎን ብቻ ሳይሆን ከኢትዮጵያ ህዝብ ጎን በመቆም መቆም ዲሞክራሲያዊነትና ፍትሐዊ ያለው ምርጫ እንዲካሄድ እንዲረዳ፣ በሁለተኛ ደረጃ ደግሞ የኢትዮጵያን መንግስት እና በተለያየ ደረጃ ያለው የመንግስት ኃላፊዎችን ጭምር በዚህ ምርጫ ላይ ፍትሐዊና ዲሞክራሲያዊ እንዲሆን የበኩላቸውን ጥረት እንዲያደርጉ፣ በተቃዋሚም እንቅስቃሴ ውስጥ የሚያደርጉ ሰዎች ኃላፊነት በተሰማው ዜጎችን እያንቀሳቀሱ ይሄ ምርጫ በተሳካ ሁኔታ እንዲጠናቀቅ ጥያቄያችን ለማቅረብ ነው። በአምስተኛ ደረጃ ሰላማዊ ሰልፉን ያዘጋጀንበት የኢትዮጵያን ችግር ከድጦ ወደ ማጦ ያደረገው በዚህ በብሔርና በተለይ ሃይማኖትን በሚጨምር የፖለቲካ አደረጃጀትና በአጠቃላይ ሀገሪቱን በእኔና በአንተ ይገባኛል አይገባኝም ጥያቄ ውስጥ የከተተ የማህበረሰቡን ስሜት እየኮረኮሩ ግጭት ውስጥ የሚከቱ ስለሆነ በተለይ አንዳንድ የሚዲያ ሰዎች፣ ግለሰቦች፣ የፖለቲካ ፓርቲ አባላቶች ኢንክሉዲንግ መንግስት ውስጥ ያሉ ከዚህ ስራቸው እንዲታቀቡ ህዝቡ በአንድነት ለረጅም ጊዜ ይኖረና ይህንን አንድነቱን አጥብቆ ወደፊት እንዲቀጥል ከአንድነቱ በላይ ልዩነቶችን እያወሩ ማህበረሰቡ የሚለያይ እንጂ አብሮ የሚኖር የማያደርጉትን ማህበረሰባችን ምንም አይነት ከፍተኛ የፖለቲካ ችግር ቢኖረውም በጊዜያዊነት ችግሮቹን እየቀረፈ የሚመጣው በአንድነትና በኢትዮጵያዊነት ስለሚያስብ ስለሆነ ከዚህ የከፋፋይነት ስራቸው እንዲታቀቡና ኢትዮጵያን ከማፍረስ አጀንዳቸው እንዲቆጠቡ ለማሳሰብ ነው የመጣነው። በሰልፉ ላይ ያገኙቸው ሌላው ትውልድ ኢትዮጵያ አቶ ዳዊት ገለሶ አለምቡ ናቸው። እሳቸው በበኩላቸው ሰልፉ ኢትዮጵያውያን ከእርስ በርስ ግጭት ይልቅ ሰላማዊ በሆነ መንገድ የሀገረ መንግስት ግንባታ ውስጥ እንዲሳተፉ ለማሳሰብ እንደወጠነም ይጠቁማሉ። ብሔር ከብሔር ጋር እንዲጋጭ፣ ሃይማኖት ግጭት እንዲነሳ ከፍተኛ ስራ ተሰርተዋል። ያንን ነገር ወደኋላ መመለስ የሚችለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ እውነት ይሄ ለውጥ ያስፈልገኛል ወይ? የአስተሳሰብ ለውጥ ያስፈልጋል። 27 ዓመት ስለ ዘር ነው የተነገረው፣ ስለ ብሔር ጭቆና ነው የተነገረው። ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ አብሮነት አልተሰበከም። እዚያ ያ በህገ መንግስት ደረጃ ተቀምጦ ያለ የዘረኝነት ፖሊሲ መለወጥ የሚቻለው ህግ አክብረን አገር አቁመን ምርጫ መርጠን ተገቢ የሆነ ፓርላመንት አቋቁመን ህግ አሻሽለን ህገ መንግስቱንም ለውጠን የተረጋጋ አገር በመፍጠር እንጂ በየቦታው ረብሻ በመፍጠር ድንጋይ በመወርወር የልማት ተቋማትን በመደምሰስ አመራሮችና አስተዳዳሪዎችን በመግደል አይደለም። በመግደል እስካሁን ውጤት አላየንም። በኢያፓ ጊዜ፣ በመኢሶን ጊዜ፣ በደርግ ጊዜ አይተናል መገዳደሉ ምንም ውጤት እንዳላመጣ። በሜትሮፖሊታን ፖሊስ ባልደረቦች ግምት። በመቶዎች የተቆጠሩ ሰልፈኞች የኢትዮጵያንና የኤርትራን ሰንደቅ ይዘው ለጠቅላይ ሚኒስትር አብይና አስተዳደራቸው ድጋፍ የሚቸሩ ጣልቃ ገብተዋል የሚሏቸውን ሀገሮች የሚያወግዙ መፈክሮችን አሰምተዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ሁኔታ ሀገራዊ ምርጫ መደረጉን ይነቀፉ፣ በአገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ያነሳሱ ሌሎች ሰላማዊ ሰልፈኞችም በስፍራው ተገኝተው ነበረ። ከቀደሙት ሰልፍ አድራጊዎች በፖሊስ ተለይተው የራሳቸውን መፈክር ሲያሰሙ ካገኟቸው በቁጥር አነስ ካሉት ሰልፈኞች መካከል አንደኛውን አነጋግሬያችኋለሁ። መኮንን ተስፋ ይባላለሁ። የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ አንደኛው አባል ነኝ። እኛ ሰልፉን ለማድረግ የተ የተነሳሳ ነው። ይሄኛውን ሰልፍ ለመቃወም አይደለም፣ ምክንያቱም እነሱ የመንግስት ደጋፊ ናቸው እናውቃለን። እኛ ድምፃችንን ድምፅ አልባ ለሆነው የኢትዮጵያ ህዝብ እየተጨፈጨፈ ያለው የተገደለ ያለው በተለይም በአማራው ላይ በመላ ኢትዮጵያ ላይ ግን በተለይ በአማራው ላይ እየተደረገ ያለውን ሰቆቃ የተሞላበት ጭፍጨፋና ግድያ በመቃወም ይቁም ለማለት እንደገና ደግሞ በአጠቃላዩ በአገሪቱ በሙሉ ምንም ሰላም የለም። ምስራቅ ምዕራቅ፣ ሰሜን፣ ደቡብ ብትሄድ ኦል ኦቨር ሰላም የለም። ያ ሰላም በሌለበት ሁኔታ ምርጫ ያሉ የሚያፌዙትን እንዲያቆሙ ለማድረግ ነው። መፍትሄው የሽግግር መንግስት ተቋቁሞ ህዝባችን ዲሞክራሲያዊ ስርዓት እንዲመሠረቱ ዲሞክራሲያዊ መዋቅሮች እንዲመሠረቱ ለማድረግ ነው። ድምጻችን እናሰማ መጣል የሰልፉ ተሳታፊዎች ሀሳባቸው የሰፈረበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች ለማስረከብ እንደሚንቀሳቀሱም ቀደም ብሎ ተሰምቷል። ኢትዮጵያ ውስጥ እየተከሰቱ ያሉ እሁነቶች እንዳሳሰቧት በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ ወደ ቀጠናው የላከቻቸው ልዩ ልዑክ ጄፍሪ ፌልትማን ሉዓላዊና አንድነቷ የተጠበቀ ኢትዮጵያ በጅ አስፈላጊ መሆኗን በጠቆሙበት የቅርብ ጊዜ መግለጫቸው በሀገሪቱ ውስጥ እየጨመረ የመጣው የፖለቲካና የብሔር ጽንፍ በእጅጉ እንዳሳሰባቸው መጠቆማቸው ይታወሳል። በትግራይ ክልል ውስጥ የተፈጸሙ ወንጀሎችና የሰብአዊ እርዳታ አንገብጋቢነት ተቀባይነት የሌላቸው መሆናቸውን ዩናይትድ ስቴትስ ከአጋሮቿ ጋር በመሆን የተኩስ ማቆም ስምምነት ላይ ይደረስ ዘንድ እንዲሁም አስፈላጊ የነፍስ አድን ድጋፎችን ለማዳረስም እንደምትሰራ አመላክተዋል። ኢትዮጵያን የገጠሟት ተግዳሮቶች እልባት ያገኙ ዘንድ በሁሉም ኢትዮጵያ ያን ሰብዓዊና ፖለቲካዊ መብቶች ላይ የተመሰረተ የጋራ መግባባት እንዲኖር ሁሉን አቀፍ ጥረቶች እንደሚያስፈልጉ ከጠቅላይ ሚኒስትር አብይ አህመድና ከሌሎች አመራሮች ጋር መወያየታቸውን የጠቆሙት ልዩ ልኡኩ፣ ይሁንና የኤርትራ ጦር በኢትዮጵያ መኖሩ የተቀመጠውን ግብ የሚቃረን መሆኑን ሳይጠቁሙ አላለፉም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው አመሰግናለሁ አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ስቱዲዮ የሚተላለፈውን ስርጭታችንን ነው አሁን ምርጫ ነክ ዘገባዎች የምሽቱም ወደ ሀዋሳ የሚወስደን ይሆናል በመራጮች ምዝገባ ወቅት የተፈጸሙ ክፍተቶች ካሉ የማስተካከያ እርምጃ ለመውሰድ እንዲቻል ከቀናት በፊት የተጠናቀቀው የመራጮች ምዝገባ መዝገብ ከዛሬ ግንቦት 10 2013 ዓ.ም ጀምሮ ለተከታታይ አስር ቀናት ለታዛቢዎች ለፖለቲካ ፓርቲዎችና ለሕዝብ ክፍት ሆኗል። በሐዋሳ ከተማ መዝገቦችን ተዘዋውረው የተመለከቱ የፖለቲካ ፓርቲዎች በመራጮች ምዝገባ ወቅት ኃላፊነት የጎደላቸው ናቸው ያሏቸው ስህተቶች መፈጸማቸውን ለአሜሪካ ድምፅ ገልጠዋል። በጎላ ስህተት ተፈጽሞባቸዋል ካሏቸው ምርጫ ጣቢያዎች ውስጥ ታዲያ ቃላቸውን ለአሜሪካ ድምፅ የሰጡ የሐዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንድ አስተባባሪ ስህተቱ መፈጸሙን አምነው እንደሚያርሟቸው ተናግረዋል። በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ማስተባበሪያ ቅርንጫፍ ጽሕፈት ቤትም በበኩሉ ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ ያሉ ስህተቶችን ለማረም ነው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ እንዲህ ያቀርበዋል። ኢትዮጵያ ከሳምንታት በኋላ ታካሄዳለች ተብሎ የሚጠበቀው ስድስተኛው ብሔራዊና ክልላዊ ምርጫ የመራጮች ምዝገባ ግንቦት ስድስት ሁለት ሺ አስራ ሶስት አመት ምህረት መጠናቀቁን ተከትሎ ምርጫ ቦርድ መዝገቡን ለፖለቲካ ፓርቲዎች፣ ለሕዝብና ለታዛቢዎች ከዛሬ ግንቦት አስር ሁለት ሺ አስራ ሶስት አመት ምህረት ጀምሮ ለተከታታይ አስር ቀናት ክፍት አድርጓል። በዚህ መርሃ ግብር መሰረትም በዋሳ ከተማ የሚገኙ የምርጫ ጣቢያ መዝገቦች ለታዛቢዎችና መዝገቡን መመርመር ለሚሹ አካላት ክፍት የሆነ ሲሆን የተለያዩ የፖለቲካ ፓርቲዎች በከተማው ከሚገኙ ሶስት መቶ ስምንት ምርጫ ጣቢያዎች ውስጥ የተወሰኑትን ተዘዋውረው ማየታቸውን ተናግሯል። መዝገቦችን ተዘዋውሮ ከተመለከቱ የፖለቲካ ፓርቲዎች መካከል ለቪኦኤ ቃላቸውን የሰጡት የመላው ኢትዮጵያ አንድነት ድርጅት መአድ ና የብልጽግና ፓርቲ ተወካዮች በተመለከቷቸው የምርጫ ጣቢያ መዝገቦች ላይ ስህተት መፈጸሙን ተናግሯል። የሚአድ የሲዳማ ክልል ሰብሳቢ አቶ ደመላሽ አበራ ተፈጸመ ያሉትን ስህተት በዝርዝር ለቪኦኤ ተናግሯል። እነዚህ መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነው ና ስለዚህ ምናልባት ኃላፊነታቸውን የዘነጉ መራጮች እዛ ቦታ ላይ እንዳሉ ና ስለዚህ ምናልባት ይሄ የድምፅ መስጫ ወረቀት ወደ ህብረተሰቡ ሳይፈርሙ ተላልፏል ወይም በብልጽግና ካድሬዎች ወደየቤታቸው የተሰጠ እስከሚመስል ድረስ ነው ያየነው። ገጽ 45 ሶስት ሰው አልፈረመም። እንደገና ደግሞ በገጽ 46 ሙሉ ለሙሉ አልተፈረመም። ገጽ 47 ሙሉ ለሙሉ አልተፈረመም። ገጽ 48 ሙሉ ለሙሉ አልተፈረመም። ገጽ 49 ሙሉ ለሙሉ አልተፈረመም። ገጽ 50 አምስት ሰው ብቻ ነው የፈረመው፣ ሌሎቹ አልፈረሙም። ገጽ አንድ ሰው አልፈረመም እና ያልተፈረሙ የመራጮች ካርድ ወደየቤቱ የቤቱ የሄደ ነው የሚመስለን እና ይሄ የአመዘጋገብ ችግር አይደለም። ለናሙና አንዱን ያየ ነው እንጂ በአጠቃላይ በመላ ሀገሪቱ እንደዚህ አይነት ግድፈት አሰራር ተሰርቷል። መአድ በምርጫ ጣቢያዎች ገለልተኝነትና ምቹነት ላይም ጥያቄ እንዳለው አቶ ደመላሽ ገልጠዋል። ግማሾቹ ገበያ ውስጥ የተደረጉ ናቸው፣ ግማሾቹ የሃይማኖት ተቋማት አጠገብ ናቸው፣ ግማሾቹ ደግሞ የትምህርት ተቋማት አጠገብ ነው ያሉት፣ ግማሾቹ ደግሞ ፖሊስ ጣቢያ አካባቢ ናቸው፣ ግማሾቹ ቀበሌ ውስጥ የተደረጉ የምርጫ ጣቢያዎች ናቸው። ና እነዚህ ምርጫ ጣቢያዎች ደግሞ መስኮት አላቸው። እንደገና ደግሞ የጓሮ በር አላቸው። ግማሹ ደግሞ መኝታ አለው። ሄደን ስናይ መኝታ ቤት ሁሉ አለው። እና እነዚህ ግድፈቶች ናቸው ብለን አቅርበን ከምርጫ ቦርዱ ጋር እየተነጋገርን ነበር ያሳለፍ ነው። የምዝገባ ካርድ ከምርጫ ስነ ስርዓትና ደንብ ውጭ ተሰራጅቷል የሚሉት አቶ ደመላሽ በየቦታው አሉ ያሏቸው የፓርቲያቸው አባሎችም ይህንኑ እንደነገሯቸውና ማስረጃ እንዳላቸውም ተናግሯል። የእጩዎች ልጆች እድሜያቸው 14፣ 15፣ 13 የሆኑት የቀበሌ መታወቂያ እንዲሰጣቸውና እንዲመዘገቡ በተለይ በሲዳማ ክልል በአጠቃላይ በገጠር ወረዳዎችና በከተማ አካባቢ ምዝገባው እንደዛ እየተካሄደ ና አላስፈላጊ የሆነ ለመራጭነት እድሜው የማይመ ጥንና ያልሞላ ምዝገባ እየተመዘገበ እንደሆነ ነው። በሌሎችም አካባቢዎች ስናያቸው ደግሞ ሰዎች የካቢኔዎች ወይም አካባቢውን የሚያስተዳድሩ የቀበሌ ሊቀ መናብርትና ስራ አስፈጻሚዎች የመራጭ ካርድ ወስደው በየቤቱ እያደሉ እንደሆነ መረጃው ደርሰናል። በአይናችንም ያየናቸው አሉ። ቃላቸውን ለቪኦኤ ከሰጡ የምርጫ አስፈጻሚዎች ውስጥ በአዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንዳንድ አስተባባሪ አቶ ቢንያም ተስፋዬ ሴተት መፈጸማቸውን አምነው እንደሚያርሟቸውም ተናግሯል። የቀረበው ቅሬታ እንደ ቅሬታ ትክክለኛና መቅረብ ያለበት ቅሬታ ነው። ምክንያቱም ምርጫ ቦርድ ይህንን አስር ቀን ሲያዘጋጅ እነዚህንና እነዚህን የመሳሰሉ ቅሬታዎችን እንድንቀበልበት ነው። ስለዚህም የቀረበው ቅሬታ ትክክለኛ ነው። ትክክለኛነቱን እኛም እናምናለን። ነገር ግን መስተካከል የሚችልና ይህን ጊዜም የተዘጋጀው ይህን ነገር አይነት ለማስተካከል ስለሆነ የሚስተካከል ነገር ነው። ቅሬታውንም ተቀብለ ነዋል ይሁን እንጂ ሆነ ተብሎና በብልጽግና ፓርቲ ጫና የተፈጸመ ኃላፊነት የተጎደለ ስህተት ነው ተብሎ በተፎካካሪ ፓርቲዎች የሚቀርባቸው ነው። መቀሳም አልተቀበሉም። ይህንን ነገር እነሱም ዚህ በምዝገባ ወቅት ላይ ተገኝተው መከታተል ይችሉ ነበረ። ሆነ ብሎ አይደለም ነው ለማለት መገኘት ያስፈልጋል። ከወዲሁ ለቀረባቸውም የታማኒነት ጥያቄ አቶ ቤንያም ይህን ተናግሯል። ይሄ ታማኒነት ጥያቄ የሚያስነሳ ጉዳይ ነው ያስነሳልን። ደግሞ ግን እያንዳንዱ ነገር ሶሉሽን የሌለው ነገር የለም። መፍትሄ የሌለው ነገር የለም። ስህተት ሰርተናል። ስህተታችንን የምናስተካክልበት ጊዜ ነው ይሄ። እንደዚህ አይነት ጥያቄዎች መነሳት ያለባቸው ነገር ምርጫ ቦርድም አምኖ ነው ይህንን ጊዜ ያዘጋጀው። እንደዚህ አይነት ችግሮች ካሉ ሌላም ሌላም ችግሮች ካሉ የሚታይበት ሁኔታ እንዲኖር ነው ይሄ ጊዜ የተዘጋጀው። በመሆኑም የተአማኒነት ጥያቄ ቢያስነሳም ማስረዳትና ማሳመን የምንችልበት ሁኔታዎች ስላሉ፣ ጥፋታችንን ማስተካከል የምንችልበት ሁኔታዎች ስላሉ አብረን ከነሱ ጋር መስራት እንችላለን ባይ ነው። በዋናነት መዝገባቸው ስታይ በምዝገባ ሂደት ቅሬታ ከቀረበባቸው የምርጫ ጣቢያዎች ውስጥ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያዎች በግንባር ቀደም የተጠቀሱ ሲሆን የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ባይሉ ጌታቸው የተፈጸመውን ስህተት ምርጫ ቦርድ ማስተካከል አለበት ነው ያሉትም። በስህተቱም የክፍለ ከተማው የብልጽግና ፓርቲ ካቢኖች እጅ አለበት ስለተባለው ክስ ግን ያሉት ነገር የለም። ዛሬም ደግሞ ያው ከሌሎች ተፎካካሪ ፓርቲዎች ጋር በመሆን መዝገቦችን እያየን ያለ ነው። ከዚህ መነሻ ያው ሶስት ምርጫ ጣቢያዎችን አይተናል። ከሶስቱ ምርጫ ጣቢያ ሁለቱ የተሻለ አሰራር ነው ያየ ነው። አንድ ምርጫ ጣቢያ ላይ ግን ከመራጮች ፊርማ ጋር ተያይዞ ክፍተት አይተናል። ይህን ክፍተት እኛም እንደ ብልጽግና ፓርቲ ስህተት መሆኑን አይተናል። ስለዚህ ይህንን መታረም አለበት። ይህም ጊዜ የተቀመጠው በምርጫ ቦርዱ እነዚህ ስህተቶች እንዲታረሙ ነው። ተፎካካሪ ፓርቲዎችም እንዲሁም መራጩ ህዝብም ጭምር ከእድሜ ጋር ከዚህ ከፊርማ ጋር ተያይዞ በተገቢው መዝገብ መዘጋቱንም ጭምር የሚታይበት ሂደት ስለሆነ ይሄ ጥሩ አጋጣሚ ላይ ነው ያየነው ስህተቱ ነው የሚል ነው። ስለዚህ ምርጫ ቦርዱ ይህንን ያርማል የሚል ነው ያለን። በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ቅርንጫፍ ጽህፈት አስተባባሪ አቶ ፍሬው በቀለን ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም እንዳያመች ነው ሲሉ ተናግሯል። በሐዋሳ ከተማ አንዳንድ ክፍለ ከተሞችም ተፈጸመ የተባሉ ግድፍቶች እንደሚያርቡም አቶ ፍሬው ተናግሯል። እንዳልከውም አንዳንድ አካባቢዎችና አንዳንድ ቀበሌዎች ላይ በመዝገባ ሂደት ውስጥ የተወሰነ የመራጮች ፊርማ አለመኖር ያጋጥሟል። ይሄ ብቻም ሊያጋጥመ የሚችለው ካርድ የጠፋባቸው የህብረተሰብ ክፍሎች ሊኖሩ ይችላሉ፣ ተለዋጅ ካርድ የሚሰጥበት ከዛ ዋሻገር ደግሞ ቅሬታዎች ሲቀርቡ ምናልባት ያለ አግባብ የተመዘገበ ሰው ካለ ህግና ስርዓቱ በመፈቅድለት በተለይ እድመ ገደቡ ያልደረሰ እንደዚሁም በህግ የተገደቡ ወይም የተከለከሉ ሰዎች ካሉም እነኛ ጭምር የተመዘገቡ አረጋግጠው ማስተካከያ የሚደረጉት ወቅት ነው። ከዚ አንጻር ራሱ የአሰራር ስርዓት አለው ማለት ነው። አቶ ፍሬው በደቡብ ክልል ከ5.6 ሚሊዮን በላይ በሲዳማ ደግሞ ከ1.6 ሚሊዮን በላይ ዜጎች ድምጽ ለመስጠት መመዝገባቸውን ገልጠዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሃዋሳም። የናታን ዘብድዮስን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላልፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ንግድና መጣኔ ሀብት በቅርቡ ኢትዮጵያ ውስጥ በአይነቱ የመጀመሪያ የሆነው የቴሌብር አገልግሎት ተጀምሯል። የሞባይል ገንዘብ አገልግሎቱን እንዲሰጥ ከብሔራዊ ባንክ ፈቃድ የተሰጠው የኢትዮ ቴሌኮም የ400 ቢሊዮን ብር አጠቃላይ ካፒታል የተፈቀደለት መሆኑም ተገልጧል። ስማርት ስልክ ያላቸው ሁሉ የጥሬ ገንዘብ ወይም ቼክ መጽሐፍ ሳያስፈልጋቸው የተለያዩ የክፍያ አገልግሎቶችን መፈጸም እንዲችሉ ወይም እንዲቀበሉ ያስችላቸዋል። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያው ዶክተር እዮብ ተስፋዬ አገልግሎቱ ከሌሎች አፍሪካ አገሮች አንጻር ሲታይ እጅግ የዘገየ መሆኑን አስታውሰው ባንኮችና የፋይናንስ ዘርፉ ለዚህ አገልግሎት ዝግጁ መሆን እንዳለባቸውም ተናግረዋል። ዘገባውን ያጠናቀረው ደረጀ ደስታ እንደሚከተለው አቀናብሮታል። ቴሌብር በቅርቡ በኢትዮጵያ ቴሌኮም ስራ ላይ የዋለ አዲስ የክፍያ ስርዓት ነው። ገንዘብን በእጅ ስልክ መቀባበል የሚያስችለው ይህ ጥበብ በዓለምና በተለይም በአፍሪካ ትንሽ የሰነበተ ቴክኖሎጂ ቢሆንም በኢትዮጵያ ስራ ላይ ሲውል ይህ የመጀመሪያው ነው። አገልግሎቱ የክፍያ ስርዓቱንና ግብይትን ያቀላጥፋል። የባንክ ተጠቃሚ ያልሆኑ በርካታ ሰዎችን ወደ ክፍያ ስርዓቱ ያመጣል። አገሪቱ ለገንዘብ ሕትመት የምታወጣውንም ወጪ ይቀንሳል ተብሎለታል። የማክሮ ኢኮኖሚስቱ ዶክተር ኢዮብ ተስፋይም በዚህ ይስማማሉ። የኢትዮ ቴሌኮም በአሁኑ የተሰማራበት ስራ የ ወይም ደግሞ የሞባይል ባንክ ስራ ነው። ይህም ደግሞ ስራ የፋይናንስን አቅርቦት ከማዳረስ አንጻር በጣም ተፈላጊ ነው። ቴሌኮም ትልቅ ሮል ይጫወታል ተደራሽነትን በማስፋት አንጻር፣ ትራንዛክሽንን በማቀላጠፍ አንጻር። እንደሚታወቀው የዲጂታል ባንኪንግ ወይም የዲጂታል አገልግሎት በጣም አነስተኛ ነው። በኢትዮጵያ ውስጥ ዲጂታል ባንኪንግ ብቻ ሳይሆን ኖርማል ባንኪንግ፣ ኮንቨንሽናል ባንኪንግ የምንለው ራሱ በጣም ዝቅተኛ ነው። ለምሳሌ የፋይናንሻል አካውንት ሆልደርስ የምንላቸው ለምሳሌ አካውንት ያላቸው ሰዎች ብዛት መቶኛ ሲሰላ በኢትዮጵያ ውስጥ ሰላሳ አምስት ፐርሰንት ነው። ይሄ አንዱ የሞባይል ባንኪንግ አገልግሎት የተነሳ ነው። ባንኮች የሚሰጡት ሰርቪስ በአብዛኛው ብራንች በመክፈት ነው። ብራንች እየከፈቱ ምንም አዳረስ አይችሉም። ተጠቃሚዎቹም በጣም ያጡ ናቸው። ፕራክቲካሊ አሁንም ቢሆን በከቡ የጀመሩት ኤጀንት ባንኪንግ የሚባል አለ ወኪል በማስቀመጥ እሱም ቢሆን የተስፋፋ አይደለም። ከሌሎች ሀገሮች አንጻር ስናይ አሁን በዲጂታል ባንኪንግ በፋይናንሻል አካውንት ሆልደር ዲጂታል ባንኪንግ በመኖሩ ወይም ደግሞ የሞባይል ሰርቪስ አገልግሎት በመኖሩ የአካውንት ሆልደር ወይም ደግሞ ሂሳብ ያላቸው ሰዎች ብዛት ለምሳሌ በሶማሊያ ሰማንያ ፐርሰንት ነው። በኬንያ ሰማንያ አምስት ፐርሰንት ነው። ዩጋንዳ አምሳ ዘጠኝ ነው መሰል ይባል በሩዋንዳ ሀምሳ ፐርሰንት፣ በኢትዮጵያ ግን ሳብ ያላቸው ሰዎች ቁጥር ሰላሳ አምስት ነው። ስለዚህ የኢትዮጵያ ባንኪንግ ሴክተር ወይም ፋይናንሻል ዲፕኒንግ የምንለው የፋይናንስ አገልግሎት አቅርቦት በጣም ዝቅተኛ ነው። ስለዚህ በዚህ ረገድ የሞባይል መጀመሩ ጥሩ ነው። በእርግጥ በኢትዮጵያ ውስጥ ተጀምሯል፣ በጣም በጣም አነስተኛ ነው። ትናንሽ ካምፓኒዎች ናቸው ያሉት የሞባይል መኒ የቢል ፔመንት እና የትራንስፈር ካሽ ትራንስፈር ሰርቪስ የሚሰጥ ስለዚህ የኢትዮ ቴሌኮም ይህንን ሰርቪስ መጀመሩ ቢግ ዲፓርት ባንኮች ለዚህ ምን ያህል ዝግጁ ናቸው? የመሰረተ ልማቶችስ ምን ያህል የተደራጁ ናቸው? ይህን አገልግሎት ስራ ላይ ለማዋል ብለው ያስባሉ? ዋና ችግሩ መሰረተ ልማት ኢንፍራስትራክቸር ነው። ትልቁ ፕሮብለም ተደራሽነት ለፎርጂ ቴሌፎን እና ሰርቪስ በቅርቡ ነው የተጀመረው። መደበኛ የቴሌፎን አገልግሎትም በጣም ዝቅተኛ ነው እና ትራንስሽን የመሳሰሉት ና ይህን ሰርቪስ ለመስጠት የሚያስችሉ ፕላትፎርምስ እንደ ኢንፍራስትራክቸር በጣም ዝቅተኛ ነው። ሁለተኛ ኢንተርኦፐሬብሊቲ የሚባል በባንኮች እና በፓይመንት ሰርቪስ ከትራንስፐርት ህንጦች መካከል ያለውን ትስስር አንደኛ ማደበር ያስፈልጋል። እሱ ኢንተርኦፐራቢሊቲ ነው። ትልቁ ፕሮብለም ያለው ትስስር የለም፣ ወይም ቢኖርም በቂ አይደለም። ስለዚህ ይህንንም ማስፋት ይጠይቃል። ይህም ቻለንጅ ግን ቢሆንም ይሄ መጀመሩ ትልቅ ከንንተን ትልቅ እርምጃ ነው ማለት ይችላል። ባንኮች ስለዚህ ዝግጁ ናቸው ብላ ያስባሉ? ባንኮች እንግዲህ ለአዲስ ሪያሊቲ ሁልጊዜ መዘጋጀት አለባቸው። ድሮ ጊዜ መኖር አይቻልም። አሁንም ራሳቸውን ወደ ዲጂታል ቻናል ቻናል ባንኪንግ እየገቡ ነው። በስፋት የተለያየ አገልግሎቶችን እየሰጡ እየሰጡ ነው። የሞባይል መኔ አገልግሎቶችን እየሰጡ ነው። የሞባይል ዋሌት ግን የመሳሰሉ ስላለ እየሰጡ ነው ግን ግን ባንኪንግን ወኪሎችንም ባንኮች ብራንች እያስፋፉ መቀጠል አይችሉም። ማማጫ አይደለም። ስለዚህ በዚህ ስራ ላይ መሳተፍ አለባቸው። ይሄ የፊዮ ቴሌኮም ወደዚህ ሰርቪስ መግባት ሴክተሩን የሚያነቃንቀው ይመስለኛል። ቻናል ባንኪንግ ይመስለኛል ብቻ ሳይሆን ትክክለኛ ያነቃንቀው ጥሩ ይጨምራል። ውድድሩ ኮምፒቲሽን ይኖራል። በዚህ ረገድ በሌላ በኩል የኢትዮጵያ ቴሌኮም ሁሉ ም ጠቅልሎ በብቸኝነት መያዙ ሊያስከትለው የሚችለው ጉዳትም ሆነ እንደ ስጋት ሊመለከቱት የሚገባ ነገር ይሆን የሚል ጥያቄ ለዶክተር ኢዮብ አንስቼ ላቸው ነበር። ምናልባት ስጋት ብዬ የማየው የውድድሩ ሜዳ ሊጠብ ይችላል። ኢትዮ ቴሌኮም ግዙፍ ድርጅት ነው። በዚሁ የፔይመንት ሲስተምስ ላይ ተሰማርቶ ሰርቪስ የሚሰጥ ከሆነ አንደኛ አነሳነስ ያሉ ባንኮች ገበያው ላይ ለመሳተፍ በጣም የሚቸገሩ ይሆናሉ። ምክንያቱም ኢትዮ ቴሌኮምን ያህል የገንዘብ የፋይናንስ አቅም ስለማይኖራቸው በውድድሩ ሜዳ ላይ እኩል ይሳተፋሉ የሚል ግምት አይኖርም። ስለዚህ አዲስ ያሉ ካምፓኒዎች ይስፋፋሉ የሚል ነገር በኔ በኩል እንደ ስጋት ነው ማየው ሲጀመርም በዚህ ስራ ላይ ለፔይመንት ሲስተም ላይ ለመሰማራት እንደዚህ አይነት የሞባይል መኒ የቢል ፔመንት፣ የካሽ ትራንዛክሽን የመሳሰሉትን አገልግሎት ለመስጠት መቋቋም የሚፈልግ ከምፓኒ በቅድሚያ ሀምሳ ሚሊዮን ብር በካፒታል መልክ ሊኖረው ይገባል የሚል ሕግ አለ። እሱ ራሱ ትልቅ ተጽዕኖ ብዙ ካምፓኒዎች ላይቋቋሙ አንድ ምክንያት ሆናል። ግን ኢትዮ ቴሌኮም ገበያ ውስጥ ሲሳተፍ ሞኖፖሊ ሮል የሚለዋል አንድ ስጋት ብዬ ገምታል። ይህን ፈቃድ የሰጠው መንግስት ወይም ብሔራዊ ባንክ ነው። የባንኩ ይህን የገንዘብ ልውውጥ የመቆጣጠር አቅም ምን ያህል ነው ይሄ ትራንዛክሽን ነው ለምሳሌ ዲፖዚት ኮሌክሽን በሚጀመርበት ጊዜ ይሄ ራሱ አንድም የነሳኸው የቁጥጥር አቅም ካልተጠናከረ በስተቀረ ከስተመርስ ወይም ደንበኞች ፕሮቴክት የሚያደርግ ፍሬምወርክ ወይም ደግሞ ጠንካራ ህግ ከሌለ በስተቀር እንደዚህ ከስተራችን ጉዳት ሊጥል የሚችል አሰራር ሊፈጥ ይችላል። ስለዚህ የቁጥጥር አቅምን ማጠናከር ተገቢ ይመስለኛል። ነገር ግን በመመሪያ ደረጃ የወጡ ህጎች፣ ደንቦች አሉ። እነዚያን ተግባራዊ ማድረግ ነው እኔ ከስጋት አንጻር ብዬ። ምክንያቱም ሌሎች ሀገሮች አሁንም ኬንያን ኤምፔሳ የሚባለው ነው፣ ትልቁን ትራንዛክሽን የሚያካሄደው የሀገሪቷን የኬንያን አጠቃላይ ግሮስ ዶሜስቲክ ፕሮዳክት የጂዲፒ ፊፍቲ ፐርሰንት ትራንዛክት የሚደረገው በዚሁ በፔመንት ሰርቪስ ፕሮቫይደር ካምፓኒ ነው። ስለዚህ ያን ያህል የጎላ ችግር ይኖራል ብዬ አላስብም። ግን ኢንፍራስትራክቸር ላይ እንደዚሁም በባንኮች መካከል እና በእነዚህ ፔመንት ሰርቪስ ፕሮቫይደርስ መካከል ያለው ትስስር መስፋት አለበት። የገበያም ሁኔታ ሞኖፖሊ የተጫነው እንዳይሆን መጠንቀቅ ያስፈ አገሪቱን የዲጂታል እና የፋይናንስ ፖሊሲ በሚመለከትም ዶክተር እዮብ መደረግ ስላለበት ሁኔታ ይህም ብለዋል። አንዱ ከማክሮ ኢኮኖሚክ ፖይንት ኦፍ ቪው ስታየው ለአንድ ሀገር ኢኮኖሚ እንቅስቃሴ ወሳኝ የሚሆነው ሴቪንግ ነው። ትልቁ ችግር በኢትዮጵያ ውስጥ አነስተኛ ሴቪንግ ነው። ፍላጎት ኢንቨስትመንቱ ፍላጎት ግን ሂውጅ ነው። ይሄ የሊኩዲቲ ፕሮብለም፣ የሴቪንግ ፕሮብለም ስላለ ነው። ኢንተርምስ ኦፍ ዲፖዝት ሞቢላይዜሽን እና ኢንተርምስ ኦፍ ኢንሃንሲንግ ሴቪንግ ትልቅ ሮል ይጫወታል። ተደራሽነትንም ይጨምራል። ኢኮኖሚ እንቅስቃሴን፣ የንግድ እንቅስቃሴን ያቀላጥፋል። ትራንዛክሽን ኮስት ይቀንሳል። በዚህ ምክንያት አንድ ሰው ባንክ ወይም ደግሞ ካምፓኒ የመብራት፣ የቴሌፎን፣ የመሳሰለውን የውሃ አገልግሎት ለማግኘት የሚያጠፋውን ጊዜና ጉልበት ትራንዛክሽኑን ይቀንስለታል። ስለዚህ ፋይዳው በጣም ከፍተኛ ነው። ከዚህም አልፎ አሁን ሞደርን የሆኑ የአዳዲስ የከረንሲ ሲስተሞች ኢንትሮዲስ እየተደረጉ ነው በአለም ላይ እና ይሄ እንደውም የዘገየ እርምጃ ነው። በጣም ዘግይተዋል። ኢትዮጵያ ከአፍሪካ ሀገሮች በዚህ ረገድ በጣም በጣም ወደኋላ የቀረ እንትን ነው ሪካርድ ነው ያላት። ስለዚህ ሀገሪቱ ይህን ኢንትሮዲስ በማድረጓ ሴቪንግ እንዲጨምር ምክንያት ይሆናል። ትራንዛክሽን እንዲቀላጠፍ ያደርጋል። ኮስት ይቀንሳል። ባንኮችም በየቦታው ብራንች የመክፈት ወጫቸውን ይቀንሳል። ስለዚህ ሞር የፋይናንሽል ሴክተሩን ያሰፋዋል። ተደራሽነትም ይሰፋል። አብዛኛው ፖፑሌሽን ተደራሽነት የለውም። ስለዚህ የቁጠባ ባህል እንዲዳብር እንደዚሁም ደግሞ የተለያዩ አገልግሎቶችን የፋይናንስ አገልግሎቶችን እንዲያገኝ ይሆናል። በሚቀጥሉት አምስት አመታት ውስጥ ከአርባ እስከ ሀምሳ በመቶ ጠቅላላ የአገሪቱ ግብይትና የገንዘብ ፍሰት በቴሌ ብር እንዲከወን መታቀዱንም የቴሌኮም ስራ አስኪያጅ ወይዘሪት ፍሬሕይወት መናገራቸውን አገልግሎቱን በአምስት ቋንቋዎች መዘጋጀቱን ማስታወቃቸው ይታወሳል። ይህም የፋይናንስ ተደራሽነትን ይጨምራል ተብሎ ይታሰባል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ደረጀ ደስታን ለግሩም ዝግጅቱ አመሰግናለሁ። አድማጮች አሁን ወደ መጨረሻው ቅንብር ነው የምወስዳችሁ። ስፖርት ሚጠናቀቅ፣ ጥቂት ሳምንታት በቀሩት የቤት ኪንግ የኢትዮጵያ ፕሪምየር ሊግ ጨዋታዎች ቀጥለዋል። ማክሰኞ ግንቦት 3 በሐዋሳ ስታዲየም ሲዳማ ቡና ቅዱስ ጊዮርጊስን ሁለት ለዜሮ ሲረታ ሁላይታ ዲቻ እና ጂማ አባ ጅፋር አንድ ለአንድ አቻ ወጥተዋል። ግንቦት አራት 2013 በተደረጉ ጨዋታዎች ሰበታ ከነማ ሀዲያ ሆሳናን 3 ለሁለት ሬዲዋ ከነማ ወልቂጤ ከተማን ሁለት ለአንድ አሸንፈዋል። ሐሙስ ግንቦት አምስት በተደረጉ ጨዋታዎች ኢትዮጵያ ቡናና ባህር ዳር ከተማ ሁለት ለሁለት አቻ ሲወጡ አዳማ ከተማ ሐዋሳ ከነማን ሁለት ለአንድ አሸንፈዋል። ትናንት እሁድ ግንቦት ስምንት በተደረጉ ጨዋታዎች ሰዎች አዋሳ ከተማና ወልቂጤ ከተማ ባዶ ለባዶ፣ ኢትዮጵያ ቡናና ሲዳማ ቡና ሶስት ለሶስት አቻ ወጥተዋል። የውድድሩ ምዕራፍ ባለዋንጫ መሆኑን ከወዲሁ አረጋገጠው ፋሲል ከነማ ይመራል። ኢትዮጵያ ቡናና ቅዱስ ጊዮርጊስ በሁለተኛና ሦስተኛ ደረጃ ላይ ይገኛሉ። የኮከብ ጎል አስቆጣሪዎቹን ሰንጠረዥም አቡበከር ናስር ከኢትዮጵያ ቡና በ27 ጎሎች እየመራ ይገኛል። አቡበከር ናስር በኢትዮጵያ ፕሪምየር ሊግ ታሪክ የከፍተኛ ጎል አስቆጣሪን ክብረ ወሰን መረከቡም ተነግሯል። እሱም ተከትሎ ሙጂብ ቃሲም ከፋሲል ከነማ፣ ጌታነ ከበደ ከቅዱስ ጊዮርጊስ ጊዮርጊስ በ19ና አሥራ ሁለት ጎሎች ይከተሉታል። ከ12 የአፍሪካ አገራት የተውጣጡ ቡድኖች የሚፎካከሩበት የመጀመሪያው የአፍሪካ ቅርጫት ኳስ ሊግ በሩዋንዳ ኪጋሊ ተጀምሯል። በአሜሪካ ብሔራዊ ቅርጫት ኳስ ማኅበርና በዓለም አቀፉ የቅርጫት ኳስ ፌዴሬሽን የሚደገፈው ውድድር ለ14 ቀናት የሚቆይ ሲሆን ከታለመለት ጊዜ በአንድ ዓመት ዘግይቶ የተጀመረ ነው። ጨዋታዎቹ በ15 ቋንቋዎች ለ215 ሀገራት ይሰራጫሉ ተብሏል። ትናንት በተደረገው የመክፈቻ ጨዋታ የሩዋንዳው ፓትሪዮትስ እና የናይጄሪያው ሪቨርስ ሆፐርስ ተጫውተው ነበር። የሩዋንዳው ፓትሪዮትስ 83 ለ60 አሸንፏል። እሁድ ዕለት የተጀመረው የአፍሪካ ቅርጫት ኳስ ሊግ ትናንትናና ዛሬም ቀጥሏል። የሴኔጋሉ አሶሴሽን ስፖርቲቭ ዴስ ዱዋኔዝ የተባለው ቡድን የአልጄሪያውን ግሩፕመንት ስፖርቲቭ ዴስ ፔትሮሌዝ የተባለ ቡድን 94 ለ76 አሸንፏል። የግብፁ ዛማሌክ የሞዛምቢኩን ፌሮቪያሪዮ ዲማፑቶን 71 ለ55 አሸንፏል። የቱኒዚያው ዩኒየን ሰፖርቲቭ ሞናስቲሪኒ የማዳጋስካሩን ጊንዳማሪን ቡድን 113 ለ16 አሸንፏል። ዛሬ ስቱዲዮ እስክንገባ ድረስ ባለው ሰዓት ውስጥ ሲጫወቱ የነበሩት የአንጎላው ክለብ አትሌቲኮ ፔትሮሊስ ዲ ሉዋንዳ የሪፐብሊክ ኦፍ ኮንጎውን አሶሴሽን ሰፖርቲቭ ዲ ላፖሊሲ ናሽናሌ የተሰኘውን ቡድን 36 ለ14 እየመራ ይገኛል። በመደረግ ላይ ያሉ ጨዋታዎችን በአሜሪካ ድምፅ የእንግሊዝኛው አገልግሎት በቀጥታ ስርጭት ማዳመጥ ይቻላል። ውድድሩ ሀብታሙ ስዩም ያጠናቀረውን የስፖርት ዝግጅት ነበር አድማጮች የተከታተል ነው። ሀብታሙን አመሰግናለሁ። አድማጮች ቀደም ብለን ያስተዋወቅ ነውን ዘመነኞቹ በዊኪፒዲያ የተሰኘውን ቅንብር ለማስተናገድ ሰዓታችን አልፈቀደልንም። በነገው ምሽት እናቀርባለን። ከአቀናባሪያችን ብርሃን ኃይሉ ጋር አስተናጋጃችሁ አሉላ ከበደ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ምልሰን እንገናኛለን። በእኔ በኩል ሰላም፣ ደህናደሩ